ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ የረቡዕ ሐምሌ 1 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምን አመሻችሁ። ጤና ይስጥልን። ክብረትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደን ታስረው ከቆዩት የዞን ዘጠኝ ጋዜጠኞችና ብሎገሮች መካከል የተወሰኑት ተፈቱ። ሁለቱ ጋዜጠኞችና ከብሎገሮቹ አንዱ ማለትም አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስና ዘላለም ክብረት መፈታታቸውን ለቤተሰባቸው ደውለዋል የሚል ነገር ሰማው እበቃቸው። አቶ አመሀ መኮንን ናቸው። በአብይ ርዕሰ ዘገባ አለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃዋሚዎችን አስመልክቶ ትናንት በተናገሩት የተቃዋሚዎችን ሀሳብ ይዘናል። ኢህአዴግ ነጻና ፍታዊ ምርጫ የሚመስል ነገር የሞክረው ዘጠና ሰባት ምርጫ ላይ ነው። ዘጠና ሰባት ምርጫ ላይ በነጻና ፍታዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዚያውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች የገባው። ዶክተር መረራ ጉዲና ናቸው የመድረክ መሪ። በመጽሔት ይመለሳሉ። ለዋና ዋና ዜናው ደግሞ አሉላ የኒውዮርኩ የአክሲዮን ገበያ እኩለ ቀን ላይ ተቋረጠ። ለልውውጥ ገበያው መቋረጥ የቴክኒክ እክሎች ናቸው መንስኤዎቹ ተባሉ። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለሁ ስትል ጎረቤቶቿን ለሶስት ዓመት ሄዳ መክፈያ ብድር ጠየቀች። የሚሉት ዋና ዋናዎቹ ናቸው። አሁን ዋና ዋናዎቹን የዓለም ዜናዎች እናሰማችሁ። በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞች እንዲሁም የዞን ዘጠኝ ጦማሪያንና ጸሐፊዎች መካከል ሶስቱ መፈታታቸውን የአሜሪካ ድምጽ ራዲዮ ከምንጮቹ አረጋገጠ። የፋና ሬዲዮ የተፈቱት ጋዜጠኞችና የጦማር ጸሐፊዎች አምስት ናቸው ሲል ዘግበዋል። በሽብር ወንጀል ተከሰው ከአንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስና አስማማው ሀይለ ጊዮርጊስ እንዲሁም የዞን ዘጠኝ ጦማሪ ጸሐፊና የህግ መምህር ዘላለም ክብረት ዛሬ ማምሻውን ከእስር ተፈተዋል። ከጦማሪ ጸሐፊዎቹና ከጦማር ጸሐፊዎቹና ጋዜጠኞቹ ስምንቱን የሚወክሉት ጠበቃ አቶ አመሃ መኮንን ለአሜሪካ ድምፅ ራዲዮ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶም ካሳይና ማህሌት ፋንታ አሁን ከእስር ቤት ማምሻውን አልተለቀቁም። ሄኖክ ሰማእግዜር ማምሻውን አዋይ አነጋግሯቸዋል። ይህ ዘገባ በዕለቱ አብይ ርዕስ ይመለሳል። ባለፉት 48 ሰዓታት የኢትዮጵያ ወታደሮች ወደ ሶማሊያ ግዛት በብዛት ጥሰው መግባታቸውን ከደቡባዊ ምዕራብ ሶማሊያ ጌዶ ክልል የደረሰን ዜና አመልክተዋል። አዲሱ አበባ አጭር ዘገባ አለው። ስማቸውን እንዳይገለጥ የፈለጉ የአካባቢው ነዋሪዎችና የአይነ ምስክሮች ለቪኦኤ ሶማሌኛ አገልግሎት እንደተናገሩት ከሆነ ታንኮችን ጨምሮ ከባድ የጦር መሳሪያ የታጠቁ ቢያንስ 300 የኢትዮጵያ ወታደሮች በደቡባዊ ምዕራብ ከተማ ጌዶ ውስጥ ባለችው ሉቅ አካባቢ ታይተዋል። ቅድም ሲል የክልሉ ባለሥልጣናት ለቪኦኤ ሲናገሩ አልሻባብ በሚቆጣጠራቸው አካባቢዎች ዋናውን የአማጽያኑን ትልቅ ይዞታ ባርዴሬን ጨምሮ ጥቃቱን ለመከላከል የታቀዱ በርካታ ወታደራዊ ስብስቦች እንደነበሩ ተመልክተዋል። ስማቸው እንዳይነሳ የጠየቁ አንድ የአይን ምስክር ለቪኦኤ በሰጡት ቃል እኒህ በስም እንዳይጠቀሱ የጠየቁት ምስክር በሰልፍ የሚጓዙ የኢትዮጵያ ወታደሮችን ተመልክተናል። እነዚህ በከተማችን መሀል ያለፉ ወታደሮች ከባድ ጦር መሳሪያ ያላቸውና በታንክ እንዲሁም ወደ ሁለት መቶ በሚሆኑ የሶማሊያ ወታደሮች የታጀቡ ነበሩ። የሚያመሩትም ወደ ቤ ግዛት እንደሆነ አይተናል። ያየናቸው የኢትዮጵያ ወታደሮች ቁጥር ወደ ሶስት መቶ ይሆናል ነው ያሉት። አዲስ የታዩት የኢትዮጵያ ወታደሮች ሶማሊያ የሚገኘው የአሚሶም ተልእኮ አባላት ይሆኑ አይሆኑ ገና በውል አልተጣራም። ይሁንና በአፍሪቃ ህብረት የሰላም አስከባሪ ሚሽን ውስጥ የተሰማሩ የኢትዮጵያ ወታደሮች በሶማሊያዋ ጊዲዮ ቤይ በኩል ሂራን እና ቀልግዱ ክልሎች እንዳሉ የሚታወቅ ነው። አመሰግናለሁኝ አዲሱ። በዚህ ዘገባ ውስጥ 300 ተብሎ የተጠቀሰው 3000 ተብሎ እንዲስተካከል እንጠይቃለን። የደቡብ ሱዳን የአማጽያን መሪ ሪያክ ማሻር የፕሬዚደንት ሳልቫኪር መንግስት ህጋዊነቱ አክትሟል ሲሉ ተናገሩ። ይሁን እንጂ ግጭቱ እንዲያከትም በቀጠለው ሰላም ድርድር ለመሳተፍ አሁንም ቢሆን ፈቃደኛ ነኝ ሲሉ የቀድሞ ምክትል ፕሬዚደንት ማሻር መናገራቸውን አክላ ሌኒ ሩቫጋ ያጠናቀረችው ዘገባ ዝርዝሩን ይዟል። በሌላ በኩል ደቡብ ሱዳን አራተኛ የነጻነት በዓሏን በምታከብርበት በአሁኑ ወቅት በውጊያው የተፈናቀለው ህዝቧ ቁጥር ሁለት ሚሊዮን ሁለት መድረሱን ወይም መብለጡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ገልጿል። እስካሁን 425 ሺህ ስደተኞች ወደ አስጠለለችው ኢትዮጵያ በቀን 180 ስደተኞች እየገቡ መሆኑንም ድርጅቱ አመልክቷል። ቆንጅታ እየይዘዋለች ዝርዝሩን ማቻር ዛሬ ናይሮቢ ውስጥ ለቪኦኤ በሰጡት ቃለ መጠይቅ እንደ ኤሮፓውያን አቆጣጠር በ2011 ስራ ላይ የዋለው የሽግግሩ ህገ መንግስት ቀነ ገደብ እኩለ ሌሊቱ ላይ ያልቃልና ያኔ የኪር ስልጣንም ያበቃል ነው ያሉት። አዲስ መንግስት መቋቋም እንዲችል ፕሬዚደንቱ ስልጣናቸውን ይልቀቁ ሲሉም ማቻር አሳስበዋል። ሪጂም የጁባው መንግስት ህጋዊነት ማክተሙን ህዝብ እንዲያውቅ እንፈልጋለን። ስለዚህ ከዚህ መንግስት ጋር መደራደር በመፈንቅለ መንግስት ስልጣን ከያዘ መንግስት ጋር ከመደራደር ይቆጠራል። እርግጥ በህዝቡ ላይ መፈንቅለ መንግስት ነው ያካሄዱት። ከህዝቡ በነጠቁት ስልጣን መልሰው ህዝቡን አዲስ መሪ እንዳይመርጥ እየከለከሉት ነው። የሁለቱን መሪዎች የፖለቲካ ግጭት ተከትሎ በ2013 ታህሳስ ወር ብጥብጥ ገነፈለና በብዙ አስር ሺዎች የተቆጠረ ህዝብ ተገደለ። ሁለቱ ወገኖች በኢጋድ ሽምግልና ሲያካሂዱት የቆየው ዝግ ያለ የሰላም ድርድር ወደ ዘላቂ ሰላም ይህ ነው የሚባል እርምጃ አላሳየም አሁን ኢጋድ ፕለስ ተብሎ የተዋቀረው የአፍሪካ ህብረት ዩናይትድ ስቴትስ ና ሌሎችም አበይት አለም አቀፍ ተዋናዮችን ያሳተፈው አካል ደህና እርምጃ ሊያስመዘግብ ይችላል የሚል ተስፋ አለኝ ይላሉ ማቻር ከናይሮቢው ጋዜጣዊ ጉባኤ በኋላ ለቪኦኤ በሰጡት ቃል ኪር ከስልጣን አልወርድም የሚሉ ከሆነ ህዝቡ በግድ ሊያስወግዳቸው መብት አለው ነው ያሉት። የመንግስቱ ባለስልጣናት በበኩላቸው የሰላም ድርድሩን የሚያደናቅፉ ራሳቸው ሪያክ ማቻር ናቸው በማለት ሲከሷቸው ቆይተዋል። ይህ በዚህ እንዳለ በሁለቱ ወገኖች ውጊያ ምክንያት ከ2 ሚሊዮን 250 ሺህ የሚበልጥ ህዝብ ከመኖሪያው መፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለሁ ስትል ጎረቤቶቿን ለሶስት ዓመት የዕዳ መክፈያ የሚውል ብድር ጠየቀች። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ በዛሬው ዕለት ስትራስበርግ ውስጥ ለአውሮፓ ፓርላማ ሲናገሩ አቴንስ የገጠማት የዕዳ ቀውስ ያሳሰባቸው አበዳሪዎቿ የአውሮፓ ሀገሮች መሪዎች የጠየቁትን ግዴታ የሚያሟላ አዲስ ተጨባጭ እቅድ በነገው ዕለት ታቀርባለች ብለዋል። የአገሪቱ ባንኮች የገንዘብ ክምችት ጨርሶ በተሟጠጠበትና ከአገልግሎት ውጪ ለመሆን በተቃረቡበት በአሁኑ ወቅት የአውሮፓ መሪዎች ለግሪክ ዕዳ መክፈያ በሚውለው ብድር ዙሪያ ለሚደረስ ስምምነት ለያዝነው ሳምንቱ መገባደጃ የቆረጡት የመጨረሻው ጊዜ ገደብ ከማብቃቱ በፊት ይሳካል ብለው እንደሚያምኑ ነው ሚስተር ሲፓሪስ የተናገሩት። ግሪክ ለሚሰጣት ተጨማሪ የገንዘብ እርዳታ በልዋጩ የተጠየቀችውን ተጨማሪ የበጀት ቁጠባ እርምጃ ለመውሰድ ፈቃደኛ አልሆነችም የሚለውን ትችት የተከላከሉት ጠቅላይ ሚኒስትሩ በዓለም አቀፍ አበዳሪዎቿ ግን ግፊት በሀገራቸው ላይ ተጥሎ የነበረው ያ የቀደመ እርምጃ የፈየደው የለም ብለዋል። እንዲህ ያለው ሙከራ ፍሬ አለማፍራቱን ሁላችንም መቀበል ያለብን ይመስለኛል ነው ያሉት ጠቅላይ ሚኒስትሩ በነኚህ አምስት አመታት ውስጥ ያየነው እጅግ የከፋ መቆርቆዝ፣ ከፍተኛ ስራ አጥነትና ማህበራዊ መገለል ይበልጥ ሲባባስ ነው። የሀገሪቱን ምዳ የአመታዊውን የነፍስ ወከፍ ገቢ በሰማንያ በመቶ ከማሻቀብ የተሻለ ያመጣው ለውጥ የለም ሲሉ ሞግተዋል። የኒውዮርኩ የአክሲዮን ገበያ ዛሬ እኩለ ቀን ላይ ተቋረጠ። ለልውውጥ ገበያው መቋረጥ ሰበቦቹ የቴክኒክ እክሎች ናቸው ሲሉ የግብይቱ ባለሥልጣናት አስታውቀዋል። ታላቁ የዩናይትድ ስቴትስ የአክሲዮን ገበያ ከጠዋቱ አምስት ሰዓት ላይ ከመቋረጡ አስቀድሞ ከአንድ ከመቶ ከፍ ባለ ነጥብ ማሽቆልቆል አሳይቶ ነበር የቻይና የምጣኔ ሀብት ይዞታ ባሳየው መዳከምና በአክሲዮን የታዩ ችግሮች በመዋዕለ ንዋይ አፍሳሾች ላይ ያሳደሩት ስጋት ለታየው የገበያ መዋዠቅ ምክንያት ናቸው ሲሉ ተንታኞቹ አስረድተዋል። በግሪክ የብድርና የገንዘብ ቀውስ ዙሪያ የተያዘው ድርድር በቀጠለባት አውሮፓ ግን የአክሲዮን ገበያዎች ዋጋ ከፍ ብሎ ውሏል። ኢራንና ስድስቱ የዓለም ሀያላን መንግስታት በራሳቸው ላይ የጫኑትን የጊዜ ገደብ ለሁለተኛ ጊዜ ከተላለፉ በኋላ ዛሬም የኢራንን የኒውክሌር ቅም ማጥረት ለመገደብ የሚያስችል አንዳችሁን ስምምነት ላይ ለመድረስ በቪየና የያዙትን ድርድር ቀጥለዋል። ለፊታችን አርብም አዲስ ቀነ ገደብ ቆርጠዋል። ትናንት ማምሻውን በኦስትሪያ ዋና ከተማ የተናገሩት ምዕራባውያን ዲፕሎማቶች ከኢራን ጋር የተያዘው ድርድር የጊዜ ገደቡ ያልተወሰነ አሊያም እየታደሰ የሚቀጥል አይደለም፣ የአሁኑም ለመጨረሻ ጊዜ ነው የተራዘመው ብለዋል። እንዴትና ለምን ከዚህ በላይ መቀጠል እንደምንችል ማየት ያስቸግራል ሲሉ አንድ የየትኛው አገር ዲፕሎማት መሆናቸው ለጊዜው ይፋ ያልተደረገ ተደራዳሪ ተደምጠዋል። በሚቀጥሉት አርባ ስምንት ሰዓታት ውስጥ ይሰራል ወይም አይሰራም ነው ያሉት ዲፕሎማቱ። የትኛው የጊዜ ገደብ የማይታለፍ የትኛውም የጊዜ ገደብ የማይታለፍ አደለም ያሉት ደግሞ የኢራኑ ከፍተኛ ተደራዳሪ አባስ አራካቺ በበኩላቸው ቴህራን አስፈላጊ የሆነውን ያህል በድርድሩ ትገፋለችም ብለዋል። አንድ የኢራቅ ፍርድ ቤት ከአንድ ዓመት በፊት ቲክሪት ውስጥ በኢራቅ ጦር ሰራዊት አባላት ላይ በተፈጸመ የጅምላ ፍጅት ተሳትፈዋል በሚል በተወነጀሉ 24 ሰዎች ላይ ዛሬ የሞት ፍርድ አሳልፏል። ጽንፈኛው የሁከትና የሽብር ቡድን አይስል አካባቢውን ከያዘና የጦር ካምፑን ከተቆጣጠረ በኋላ የሚበዙት ሺዓ ሙስሊም የሆኑባቸውን በመቶዎች የሚቆጠሩ ምልምል ወታደሮች አሰልፈው በርሸና መልክ መግደላቸው ይታወሳል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ 1925ና በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ ሐምሌ 1 2007 ዓ ም ምሽት ፕሮግራማችን ነው። We were not only looking at violent extremism; we we're looking at other kinds of conflict patterns that exist, including conflicts that are. Tanahatun berbatu sempurna telah bercadang terkorek dalam. Wanjalan nyamraboce mifat racun gicutu chamro ililu chukatun thamasasaenat marambral. በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር ናቸው የሰማችኋቸው። የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፍ ማዕከል ያወጣውን ሪፖርት ካብራሩበት የተቀነጨበ ነው የሰማችሁት። ዝርዝሩ በዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን ዘጠኝ ብሎገሮች ወይም ጦማሪያን መካከል ሶስቱ መፈታታቸውን የአሜሪካ ድምፅ ከምንጮቹ አረጋግጧል። ራዲዮ ፋና የተፈቱት ጋዜጠኞችና ብሎገሮች ደግሞ አምስት ናቸው ሲል ዘግበዋል። በሽብር ወንጀል ተከሰው አንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስ እና አስማማው ኃይለ ጊዮርጊስ እንዲሁም የዞን ዘጠኝ አምደኞች የሕግ መምህር ዘላለም ክብረት ዛሬ ማምሻውን ተለቀዋል። በሕግ ፊት ከብሎገሮቹና ከጋዜጠኞቹ ስምንቱን የሚወክሉት ጠበቃ አመሀ መኮንን ለአሜሪካ ድምጽ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶም ካሳይና መሀሌት ፋንታሁን ይህ ዘገባ ከተጠናቀረበት ከጥቂት ደቂቃዎች በፊት ድረስ ከእስር ቤት አልተለቀቁም። ጠበቃውን አቶ አመሀ መኮንንን ንክሰማግዜር ማምሻውን አነጋግሯቸዋል። ትክክል ነው። ይሄ ነው ከኔም፣ ዛሬ ከሰዓት በኋላ እንደው ምናልባትም ከስራ ሰዓት በኋላ ወደ አስራ አንድ ሰዓት አካባቢ ነው መረጃውን መስማት የጀመርኩት ሁለቱ ጋዜጠኞችና ከብሎገሮቹ አንዱ ማለትም አስማማው ሀይለ ጊዮርጊስ ተስፋ አለም ወልደየስ እና ዘላለም ክብረት መፈታታቸውን ለቤተሰባቸው ደውለዋል የሚል ነገር ሰማው። እኔም ይሄንን ለማጣራት እንዲሁ ጉዳያቸውን ሲከታተሉ ከነበሩ ዘመዶቻቸው፣ ጓደኞቻቸው አጣራው እና በእርግጥም መደወላቸውን ሰማው። ትንሽ እየቆየም እንደውም ከክሊንቶም ወጥተው ቤተሰቦቻቸው ጋር መቀላቀላቸውን ሰማው። መጀመሪያም አስማማውን በቀጥታ በስልክ አገኘውት። ከዛ በኋላ ተስፋ አለምና ዘላለምንም እንደዚሁ በተከታታይ በስልክ አግኝቻቸዋለሁ። እንግዲህ እነሱም ውሳኔውን የሰሙት ከሰዓት በኋላ ነው። ዛሬ ከሰዓት በኋላ የዞኖቻቸው ባሉበት ባሉበት በድምፅ ማጉያ ስማቸው እንደተጠራ እና ሲወጡ ይሄ ውሳኔ እንደተነገራቸው እና ከማረቢያ ቤቱም የመፈቻ ወይም የክሊራንስ ወረቀት እንደተሰጣቸው ክሊራንሱ ላይም መፈታታቸው ምክንያት የሚለው ቦታ ላይ የተሞላው ክሱ በመቋረጡ ምክንያት የሚል እንደሆነ ነው የተነገራቸው። እና ወዲያውኑ ያው በዚህ ምክንያት ከእስር ቤቱ ከክሊንቶን እንዲወጡ ነው የተነገራቸው። እንግዲህ በዛሬው ዕለት ፋና ሬዲዮ ፋና ብሮድካስቲንግ ኮርፖሬሽን በአሳተመው ጽሁፍ የገለጻቸው አንዳንድ ጉዳዮች አሉ። የተፈቱት አምስት እንደሆኑ ነው የሚገልጸው። ኤዶም ካሳዬ፣ ዘላለም ክብረት፣ አስማሙ ኃይለ ጊዮርጊስ፣ ተስፋለም ወልደየስ እና ማህሌት ፋንታሁን መፈታታቸውን ይገልጻል። እነኚህ ደንበኞች ወት ተፈተዋል። ትክክል ነው። አሁን መጨረሻ ላይ ደግሞ እንደውም እኔም የፋና የፋና ብሮድካስቲንግ ኤጀንሲን ዘገባ በቀጥታ እኔ አልሰማሁም፣ ግን የሰማ ሰው ደውሎ አሁን ሄኖ ከአንተ እንደገለጽከው ፍትህ ሚኒስትር በተሰጠው በአዋጅ በተሰጠው ክስ የማንሳት ስልጣን መሰረት በአምስቱ ተከሳሾች ላይ ክሱም ማንሳቱን ገልጾ ለፍርድ ቤት ትላንት አቤታ ባቀረበው መሰረት ፍርድ ቤት አምስቱ አሁን የጠቀስካቸው ከቃሊቲ ማረሚያ ቤት የሚገኙት ሁለቱ ሴት ታታሪዎች ማለትም ማህሌት እና ኤዶምም ጭምር እንደተፈቱ ወይም እነሱንም በሚመለከት ክሱን እንዳነሳ አቤታ ማቅረቡን ገልጿል የሚባል ነገር ሰምቻለሁ። ግን እስከዚህ ደቂቃ ድረስ ከዚህም በኋላ የሚወጡበት ሁኔታ አይኖርም። ማህሌት እና ኤዶም ከቃሊቲ ማረሚያ ቤት እንዳልወጡ አሁን ከቤተሰቦቻቸው አረጋግቻለሁ። አልወጡም ከማረሚያ ቤት። እንግዲህ በዚህ ዘገባ እንደተመለከትነው ሰኔ ሰላሳ ቀን ሁለት ሺህ ሰባት አመተ ምህረት የተጻፈ ደብዳቤ ከፍትህ ሚኒስቴር በአዋጅ በተሰጠው ስልጣን መሰረት በሚል በፋና የተጠቀሰ ደብዳቤ አለ ለፌዴራል ከፍተኛ ፍርድ ቤት በጻፈው ደብዳቤ ክሱ እንደተቋረጠ በመግለጹ ነው ይላል ዘገባው ይሄንን ደብዳቤ እናንተ ደርሷቸኋል የምታውቁት ነገር አለ ስለዚህ ደብዳቤ ምንም የምናውቀው ነገር የለም ሄኖክ እንደገለጽኩልህ ዜናውንም ይሄ መረጃውንም መስማት የጀመርኩት የዕለቱ የስራ ሰዓት አብቅቶ ወደ ቤቴ በመሄድ ላይ ያለው ነው ከአስራ አንድ ሰዓት አካባቢ ማለት ነው ስለዚህ እኛም አልተጠራንም። ምንም የደረሰን መረጃ የለ ነው እየሰማን ያለ ነው። ያው እንደዚሁ እኛም ከተለያዩ የዜና ምንጮች ነው የምንሰማ ያለ ነው ስለሚሆነው ነገር እና በእርግጥም ሶስቱ ልጆች እኔ በስልክ አግኝቻቸዋለሁ። ስለ ደብዳቤውም ምንም የምናውቀው ነገር የለም። ልጆቹም እኛ ባይዘወ የተፈቱትም ሰዎች ልጆች፣ ሁለቱ ጋዜጠኞች እና ተማሪ ዘላለምም ፍርድ ቤት አልቀረሙም። ትናንትም ቢሆን ማለት ነው አው እሱን ገልጸውልኛል። በተለይ ተስፋ ለሞላዬ ስንም አግኝቸው ነበረ እንግዲህ ሌሎች ቀሪ ያሉ በሌለችበት የተከሰሰችው ሶሪያና ሽመልስ፣ በእስር የሚገኙት አቤል ዋበላ፣ ናትናኤል ፈለቀ፣ በፈቃዱ ኃይሉና አጥናፉ ብርሃኔ ይገኛሉ። እነሱን አስመልክቶስ ያላችሁ መረጃ ምንድን ነው? ከፋና እንደምንመለከተው ከሆነ ደብዳቤውን ገልጾ ክሱ እንደሚቀጥል ነው ከፍርድ ቤት የተገኘው መረጃ እንዳመለከተ የዘገበው እኔ እንግዲህ እኔም አሁን ያለኝ መረጃ ይኸው ፋና ገለ በፋና ሬዲዮ ገለጸ የተባለው ነገር ብቻ ነው እንጂ ስለ አምስቱ ቀሪዎቹ ተከሳሾች ፍትህ ሚኒስትርም ይሁን ፍርድ ቤት ምን ሌላ አቋም አለ የሚለውን ነገር ምንም የተለየ መረጃ የለኝም። እኛ እንግዲህ በአስራ ሶስት ቀጠሮ አለ በጉዳዩ ላይ ብይን ለመስጠት ፍርድ ቤት የያዘው ቀጠሮ አለ። በዛ ቀጠሮ እንቀርባለን። ከዛ በፊት በተያያዘው መንገድ ሌሎቹም ከስር እየተፈቱ ጉዳዩ የሚቋጭ ካልሆነ በስተቀር በእኛ በኩል ያው የሀምሌ አስራ ሶስቱን ቀጠሮ መጠበቃችን አይቀርም። በስተ መጨረሻ እንግዲህ ዛሬ የተፈቱት ሶስቱ እንግዲህ ለማግኘት የቻሉትን ማለት ነው፣ በስልክ ሚሆን በአካል ሲያነጋግሯቸው እንደው ምን አይነት ስሜት ነበረ የነበራቸው? ከህግ አንጻርስ እናንተ እንዴት ነው የምታዩት? ደስተኞች ናቸው። ያው ማንም ሰው መቼም ከአንድ አመት በላይ ነው አሁን ታስረው የነበሩት እና ከዛ የስር ሁኔታ ወጥተው ከቤተሰቦቻቸው፣ ከጓደኞቻቸው መከላከላቸው በጣም ደስተኞች እንደሆኑ ነው የተገነዘቡ። በእኛም በኩል እዚህ ውሳኔ ላይ በመደረሱ እና ነጻነታቸውን በማግኘታቸው ጥሩ ነው፣ የሚያስደስት ነው ብለን ነው የምንይዘው። ከህግ አዛርም እንግዲህ ምናልባት ሌሎች ሊነሱ የሚችሉ ጥያቄዎች ይኖራሉ። ያው ፍትህ ሚኒስተር በእርግጥም በአዋጅ በተሰጠው ስልጣን መሰረት ክስ ከመሰረተ በኋላ ከፍርድ በፊት በማናቸውም ጊዜ ክሱን የማንሳት ስልጣን አለው። በጣም ነው የማመሰግነው። የዞን ዘጠኝ ጦማሪያን በእስር የሚገኙት እንደዚሁም ደግሞ በኢትዮጵያ በእስር ቤት የቆዩት ጋዜጠኞች ጠበቃ አቶ አመሃ መኮንን፣ እየተከታተልን ሰሞኑን ዘገባውን ለአድማጮች የምናደርስ ይሆናል። ለዛሬ ለሰጡን ማብራሪያ አመሰግናለሁ። አመሰግናለሁ ነው ክብራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያዳመጣችሁት ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትናንት በህዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል በኢትዮጵያ የተካሄደውን ምርጫ የሚመለከት ይገኝበታል። ግንቦት አጋማሽ ላይ የተካሄደው ምርጫ ፍትሐዊ፣ ዲሞክራሲያዊና ተአማኒ ስለነበር ሰዎች የተለያዩ ነገሮች ቢሉም ብዙም አያሳስበንም ማለታቸው ይታወሳል። ጠቅላይ ሚኒስትሩ ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁ ገልጸዋል ይህ የሚደረገውም የተቃዋሚዎች ተቃዋሚዎችም የራሳቸው ደጋፊ ህዝብ ስላላቸው ነው ሲሉም አክለዋል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ምክትል ሊቀመንበር ዶክተር መረራ ጉዲናና የሰማያዊ ፓርቲ ፕሬዝደንት አቶ ይልቃል ጌትነትን በእነዚህና በሌሎችም ነጥቦች ላይ አመለካከታቸውን እንዲገልጹልን ጋብዘናል ያነጋገራቻቸው አዳነች ፍስሀ የናት ቀጥሎ ይቀርባል በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለትብብራችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ስለ ምርጫው ጉዳይ በቀረበላቸው ጥያቄ ምርጫው እንግዲህ ሰላማዊ ዲሞክራሲያዊና ፍትሀዊ ነው የነበረው ህዝቡ ውሳኔ ሰጥቶበታልና ሌሎች የተለያዩ ነገሮች ቢናገሩም ብዙም አያሳስበንም ብለው ነበርና በዚህ ላይ ያላቸው አመለካከት በዶክተር መራራ ልጀምር። ኢህአዴግ ነጻ እና ፍትሐዊ ምርጫ የሚመስል ነገር የሞክረው ዘጠና ሰባት ምርጫ ላይ ነው። ዘጠና ሰባት ምርጫ ላይ በነጻና ፍትሐዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዛውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች እየገባው ስለዚህ እንግዲህ ሁለት ሺ ሁለቱ ዘጠና ዘጠኝ ነጥብ ስድስት ሆነ ሁለት ሺ ሰባቱ ደግሞ መቶ በመቶ ሆነ በአንደኛው ክፍለ ዘመን ቀርቶ በአሪስቶትል ዘመንም እንዲህ አይነት ምርጫ የሚባል ቅርጫ እንኳን የማይመስል አልነበረ ዘንድሮ እኮ ምርጫ ማጭበርበርም ምርጫ መስረቅም ሳይሆን በአደባባይ ሚሊዮኖች እያዩ በታጠቀ ሀይል የህዝብ ድምፅ ነው የተዘረፈው አቶ ይልቃል ዶክተር መረራ ያሉትን በሙሉ ቀበለዋለሁ እንዳሉትም በአንጻራዊነት እስከ ምርጫው ቀን ድረስ ነጻና ፍትሃዊ ምርጫ የተሞከረው በዘጠና ሰባት ነበረ። ነገር ግን በዛ ጨዋታ ውስጥ ኢህአዴግ መቆየት እንደማይችል ና የምሩ እንደማያምንበት ካወቀ በኋላ የውስጣቸው በአደባባይ የወጣበት ልል ይችላለሁ። ምናልባት በፊትም የውሸት ነበረ ለማሸነፍ እና ለመንግስታቸው ይሁንታ ለመስጠት እንጂ የምር በመድበለ ፓርቲ ዲሞክራሲ የሚያምኑ አልነበሩም የሚለውን እንዳረጋግጥ ነው ያደረገኝ። ከምርጫ ሁለት ቀን በፊት በፖሊስ ኮሚሽን ሲገለጽ የነበረውን መግለጫ ና የወጣውን አዋጅ በየአካባቢው ሲንቀሳቀስ የነበረውን የጦር ኃይል ያየ ሰው ኢትዮጵያ ውስጥ ምርጫ የሚደረግ ሳይሆን አንድ ዓይነት የአስቸኳይ ጊዜ አዋጅ የታወጀ ነበር የሚመስለው። እና እኔ በአጠቃላይ እንዲህ ያለው ንግግር ከእውነታው ጋር በጭራሽ የተራራቀ ንግግር ነው። እዚህ ላይ ግን እንግዲህ የአፍሪቃው ተወካይ ዲሞክራሲያዊ ና ፍትሐዊ ነበር ባይሉትም ሰላማዊና ተአማኒ ነበር ብለዋል እንግዲህ ተአማኒ የተባለበት ምክንያትም መጀመሪያ ከረጢቱ ንጹህ እንደሆነ ታይቶ ምንም ነገር እንደሌለው ታይቶ ከዛ ባሉት ተመልካቾች አይተውት ከዛ ኮረጆ ሞልቶ ኮረጆ ደግሞ ሰዎቹ በየጣቢያው ባሉበት ሳይወጣ በድምፅ የተሞሉት ኮረጆዎች እዛው እንደተቆጠሩ ነው እንግዲህ የሚገለጸው፣ እና የአፍሪቃ ህብረት ተወካዩ ራሳቸውም ተአማኒና ሰላማዊ ነበር ብለውታል። እንግዲህ ወደ ዶክተር መራ ልመለስ የአፍሪካ ህብረት እንግዲህ ያንን ያክል መሄዱም ትንሽ ዘንድሮ ያንን ያክል መሄዱም መጥፎ አይደለም። የአፍሪካ ህብረት ታዛቢ የሚባለው እኮ በአጠቃላይ ይከክል ሊከክል አይነት ነገር ነው። እና ከድሮ ትንሻል ይላል የዘንድሮ ሪፖርታቸው። በአብዛኛዎቹ የአፍሪካ ሀገሮች ደግሞ የተሻለ ምርጫም ላይካሄድ ይችላል። ለአፍሪካ ህብረት የሚባለው ዲክታተሮች ማህበር ስለሆነ ከዚህ ከአፍሪካ ህብረት ከሚባለው እኔ ብዙ ጊዜ እንደ ታዛቢም ሊመለከታቸው ህዝብ እያየን የህዝብ ድምፅ ተዘርፏል። አንዳንዶችን ነቃ ያሉባቸው ቦታዎች የህዝብ ድምፅ ተቃጥሏል። ከአንዳንድ ቦታዎች ለምሳሌ አርሲ፣ አዋሳ አካባቢ መድረክ የተወዳደርባቸው በዚህ በአምቦ መስመር ኢሉባቦር ከሽንት ቤት እኮ የህዝብ ድምፅ ተሰብስቦ እኮ ተሰጥቶናል። ያን ሁሉ ለኢትዮጵያ ምርጫ ቦርድም ለሚባለው ለሚዲያም ለመንግስት ሚዲያም ጭምር አሳይተናል። ትልቁ አካባቢ የሚባለው የኦሮሚያ አካባቢ ነው። አንዳቸውንም ወደ ሶስት ወር አካባቢ ሲንቀሳቀስ አንድ የአፍሪካ ምርጫ ታዛቢ የሚባል ወደ አርባ ሺህ ነው ስንት አሰለፍኩ የሚለው የኢትዮጵያም የሀገር ውስጥ ታዛቢዎች አንድ አላጋጠመኝም። ሁለቱ የትም ቦታ አላጋጠሙኝም። ወደ ሶስት ወር አካባቢ ከሀረር እስከ ወለጋ እስከ አርሲባሌ ዞራለሁ። አንድም ቦታ አላጋጠሙኝም። ወደ አቶ ይልቃል ልሂድና እንግዲህ ከዛ ጋር አያይዘው እንዲመልሱት። እኔ ለምሳሌ ምርጫ በሚካሄድበት ጊዜ በቴሌቪዥን ተመልክቼ ነበርና፣ በቀጥታ ስርጭት ነበር የሚተላለፈው የኢህአዴግና የሰማያዊ ፓርቲ ታዛቢዎች ብዙ ቦታ እንደነበሩ ነው እንግዲህ ለመረዳት የቻልኩትና ና እኔ የሰማኋቸው እንኳን አንድ ሁለት የሰማያዊ ፓርቲ ታዛቢዎች በዛን ቀን በሂደቱ ምርጫ በሚካሄድበት ጊዜ ጥሩ እንደሆነ ነው ሲናገሩ የነበሩት አማኔ እንደሆነ ጥሩ እንደሆነ ሲናገሩ ነበረ። እንግዲህ እኔ የሰማሁት እና አብረው እንዲመልሱት አቶ ይልቃል። አንደኛ ነገር ምርጫ የአንድ ቀን ስራ አድርጎ ማየት ትክክል አይደለም። ለምሳሌ ያህል የሰማያዊ ካቀረብናቸው አራት መቶ እጩዎች እኮ ሁለት መቶዎቹ መጀመሪያ በምርጫ መዝገባ ላይ ተሰርዘዋል በደብዳቤ ይህን ምርጫ ቦርድ አሙኗል። ይህንን ለምን ሰረዝክ ሲባልም አንቀጽ ጠቅሶ ሕግ ጠቅሶ አንድም ቦታ ማስረዳት አልቻለም። በእናንተ ሬዲዮም ጭምር ቀርቡ። አዲስ አበባ ላይ እንኳን ስድስት ቦታ ባዶ ሆነን ነው ሰማያዊ ሁለት መቶ እጩ ተሰርዞበት፣ አንድ ፓርቲ የት ቦታ ነው ድምፅ ሊያገኝ የሚችለው? ይሄንን ሁኔታ የአፍሪካ ሕብረት ታዛቢ አያቅም። እኔንም የአፍሪካ ሕብረት ታዛቢ ተብሎ ልክ ዶክተር መረራ እንዳሉት አንድም ሰው አናግሮን አያቅም። አግኝተናቸውም አናውቅም። በአጠቃላይ በዋጅ የታፈነን ምርጫ የዛን ቀን ሕዝብን በወታደር ጸጥ ለጥ ካረጉ በኋላ ተኩሱ ለምን አልተነሳም? ካልሆነ በስተቀር እኔ ይሄንን ሰላማዊ ነበረ፣ ታማኒ ነበረ ማለት ምን እንደሆነ ትርጉሙም አይገባኝም። ከዚህ ጋር በተያያዘ እንግዲህ ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ ተሳትፎ መድረኮች እንደሚዘጋጁ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ይህን የሚያደርጉትም ተቃዋሚዎችም የራሳቸው የሆነ ደጋፊ ስላላቸው እንደሆነና መብታቸውም እንደሆነ ነው የገለጹት። እና በዚህ ላይ ያሉትን አስተያየት ለነገሩ ኢህአዴግ ከምርጫ በኋላ ብዙ ጊዜ ደጋግሞ የሚለው እሱን ነው። ጠቅላይ ሚኒስትሩ የፈለገውን ብልም የአካባቢው ካድሬዎች እኮ እኛን እንዴት አልመረጣችሁም ብሎ ፈረንጆች የሚሰጡትን እንኳን ሴፍቲኔት ነው ምን የሚባለውን እንኳን ምግብ እኮ የእርዳታ ህልሉ እኮ የሚከለክሉበት ነው። የምርጥ ዘር የሚባለውን የሚከለክሉበት ነው። ስለዚህ ጠቅላይ ሚኒስትሩ የሚለውና መሬት ላይ ያለው ጨርሶ አይገናኝም። ኢህአዴግ የሚለው ሌላ፣ ስራ ላይ የሚውለው ሌላ ነው። ለምሳሌ ምርጫ ዘጠና ሰባት ፓርላማ ብትገቡ በየትኛውም ዲሞክራሲያዊ ሀገር የሚደረገውን እንክብካቤ እናደርግላቸዋለን ተብሎ ቃል ተገብቶልን ነበር። ፓርላማ ከገባን በኋላ ግን አንድም ነገር እዛ ውስጥ የተፈጸመ ነገር አልነበረም። አቶ ይልቃል እንግዲህ ኢህአዴግን ባህሪውን ለተረዳና በቅርብ ለሚያቅሰው ሰው ዋናው ዋናው የፖሊሲው ምሰሶ ማታለልና ምስጢራዊነት ነው። የኢትዮጵያ ሕዝብም ተስፋን እየተመገበ መከራን ተሸክሞ መኖር ባህላችን እንደሆነ የተገነዘቡት ይመስላል። ይሄ አይነቱ ንግግር በሁለት ሺህ ሁለቱ ምርጫ ጊዜም የቀድሞው ጠቅላይ ሚኒስትር ይህንኑ ንግግር ተናግረውት ነበረ። ስለዚህ ይሄ የምር መድበለ ፓርቲ ዲሞክራሲን ኢህአዴግ የሚያምን ፓርቲ ስላደለ አሁን መደረግ ያለበት የሚመስለኝ እኔ መጀመሪያ ምርጫ ለማድረግ ነፃነት ያስፈልጋል። ዜጎች ነፃ ባልሆኑበት ነገር ደግሞ የተለያዩ አማራጮችን ማየት የማይችሉበት ጥፍንግ ያለ የአንድ ፓርቲ አገዛዝ እና ወደ ፖሊስ ስቴትነት የቀረበ ስለሆነ ይህን ለማድረግ መጀመሪያ ትግሉ የነጻነት ትግል እንደሆነ ይታየኛል። አድማጮቹ ውይይቱ አላበቃም። በነገው ፕሮግራማቸው እንግዶች ይመለሳሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለፓርላማ ንግግር ባሰሙበት ወቅት በአንድ የፓርላማ አባል ተጠይቀው መልስ ሲሰጡ የኤርትራ መንግስት የኢትዮጵያና ጎረቤት ሀገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ጊዜው ሲደርስም ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ማለታቸውን ተከትሎ የኤርትራን መንግስት ምላሽ ለማግኘት ተከታታይ ጥረት በማድረግ ላይ እንገኛለን። ዛሬ ያገኘናቸው አንድ ከፍተኛ ባለስልጣን ለጊዜው አጣዳፊ ስራ ላይ መሆናቸውን ገልጸው ሰሞኑን እንደሚያስታውቁ ቃል ገብተዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤቶች ሰሞኑን ተገኝተው የከፍተኛ ኮሚሽነሩ ሪፖርት እና በጅቡቲ በሶማሊያ በጅቡቲና በሶማሊያ የቀረበውን የምርመራ ጊዜ ማራ ማራዘሚያ ጥያቄ የተቃወሙትና የኤርትራን መንግስት አቋም ያስረዱት አምባሳደር ተስፋ ሚካኤል ገርሃቱ ትናንት ለሮይተርስ በሰጡት ቃል ኤርትራን ለማዳከም በምታደርገው ጥረት ኢትዮጵያ በሀገራቸው ጉዳይ ጣልቃ እንደምትገባና የማተራመስ አቋም የምታራምድ የመንግስት ለውጥ ለማምጣትም እንደምትንቀሳቀስ በመግለጽ ከሰዋል። ተጨማሪ መረጃዎችን ወይም ምላሽ ለማግኘት ጥረታችን እንቀጥላለን፣ እንዳገኘንም እናቀርባለን። ክቡራትና ክቡራን አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎሀርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡም እንጋብዛለን። በኢንተርኔት ለምትከታተሉን አምሃሪክ ዳት ቪኦኤ ኒውስ ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ ያስ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይም አለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን ወይም ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱን ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኖ ስቶር ወይም ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ዌብሳይታችን ላይ ማለት ነው፣ አረንጓዴውን ቀስት ይከተሉ። ከላይ በስተቀኝ በኩል ይገኛል። ለእርሶ አገልግሎታችንን ለማቀላጠፍ በአዲስ መልክ የተዘጋጀ አፕ ነው። በስቱዲዮ ቴክኒሺያኑ ከርቲስ ባይነም፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ጤናስትነን ቪኦኤዎች። ባለፈው አንድ አድማጭ በሰጥ አገባ ዝግጅቶቻችሁ ላይ የነገሩ ግንዛቤ የሌለው ሰው ስታቀርቡ ያናድዳል ብለው ነበር። እኔ ግን ሌላው ድክመታችሁና አድማጭን ዝቅ አድርጎ እንደማየት ነው ብዬ ታዘብኩትን ላካፍላችሁ ወዳለሁ። ባለፈው አንድ ኢንጂነር በኢትዮጵያ የኤሌክትሪክ ኃይል ሽያጭ ላይ አስተያየት እንዲሰጡ ጥያቄ አቅርባችሁላቸው ነበር እና የኤሌክትሪክ ኃይልን ማከማቸት አንችልም እና ሽያጩ ይቀጥላል ብለዋል። እኔ ግን ጥያቄ ብሆን የህብረተሰቡን ችግር እንዴት ይቀረፋል የሚለውን ጥያቄ አቅርብ ነበር። ማን እንዴት ለምን የሚሉ የጥያቄ መንደርደሪያዎች መሰረታዊ ናቸው ብዬ ገምታለሁ። እርግጠኛ ነኝ መስመሩን ብዙ ሀይል በሚያሰራጭ መስመር መተካት ይቻላል ብዬ ነው የምገምተው። ምክንያቱም ብዙ ሀገሮች በሀያ አንደኛ ሴንቸሪ ላይ ኤሌክትሪክ ማጣት ጥያቄያቸው አይደለም። በኤሌክትሪክ አቅርቦትም እና በውሃ አቅርቦት ጉዳይ ላይ የበለጠ ትኩረት ሰጥታችሁ ለወገኖቻችን መፍትሄ ብታስገኙ ደስ ይለኛል። አመሰግናለሁ። ግራ ተጋብቻለሁ ያቀረባችሁት ስለ ኤምባሲ ጉዳይ መክፈል የሚገባው ማን ነው የኢትዮጵያ መንግስት ነው ወይስ የኮንጎ ዲሞክራቲክ ሪፐብሊክ መንግስት ነው መክፈል ያለበት እየተናገራሉ ተበደልን እያሉ እየተናገር ያሉት ኢትዮጵያውያን ናቸው መልስ እየሰጠ ደግሞ ያለው የኮንጎ ዲሞክራቲክ ሪፐብሊክ መንግስት ነው በመሰረቱ እነዚህ ሰዎች በጣም ተበድሏል ለአስራ አምስት አመት ያህል ደሞዝ አለመከፈል ማለት እስካሁን መቆየታቸውን በጣም የሚገርም ነው። ያም ሆነ ይሄ ግን ግልጽ እንዲሆንልኝ እጠይቃለሁ። ምክንያቱም በእኔ ግምት ምንድን ነበር ይመስለኝ የነበረው ኢትዮጵያን ወክሎ ኤምባሲ ሆነ የተቀመጠው የራሱ መንግስት ነበር ይከፍሏል ብዬ የማስበው። አሁን ግን እየተባለ ያለው ኮንጎ ሪፐብሊክ መንግስት ነበር መክፈል የነበረበት አይነት ሁኔታ ነው እየሰማሁ ያለሁት እና እንዴት እንደሆነ ግን አልገባኝም። አመሰግናለሁ አመሰግናለሁ አስተያየት ለመስጠት ነው ጠቅላይ ሚኒስቴሩ በሬዲዮን ሲሰማቸው ማስጠንቀቂያና ዛቻ እሳቸውም ሲዘቱ ሰምቻቸዋለሁ የኢትዮጵያ ህዝብ ለመሆኑ እሳቸው የሚጠይቁት የኢትዮጵያ ህዝብ ምን መብት አለው እና ነው አሁን ታፍ ነው በጠመንጃ አለ ወደው ሲያስቀሩን የኢትዮጵያ ህዝብ አማክረው ነው እንደ ገናስ ደግሞ ባድሜ ልጆቻችን ህጻናት ልጆች ሄደው እዚያ ተደፍተው ያ ባድሜ የሚሉት ሀገር ለነሱም ይሁን ለነዚህም ይሁን ያልታወቀ ቁጭ ብሏል። አሁን ደግሞ እንደገና በጠባጫሪነት ሀገሯን እንዳያስከስሱ ነው እና የኢትዮጵያ ሕዝብ የሚያውቀውና የሚናገረው የሚል እነሱም አይጠይቁትም። ምን አፋለን ብለው ሀገር ሲያስገለጥሉ ባለወደብ ስንቀር ማንን አማክረው ነው? ይሁን ወይ አይሁን ወይ ብለው ማንን ጠየቁ? አልጠየቁም። የተከበራቸው አድማጮች፣ ቀደም ሲል አስተያየታቸውን የሰጡ አድማጭ የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ ሰራተኞችን ሮሮ አስመልክቶ ያነሱት ጥያቄ ነበር። ትናንትና በዘገባው ውስጥ እንደሰፈረው የተከበሩ አድማጭ እንዲከፍል ጥያቄ እያቀረቡ ያሉት ሰራተኞቹ ቀጣሪያቸው የነበረው ኒሆ የሚሆነውን የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ በኢትዮጵያ መሆኑን ማስታወስ እንፈልጋለን። በኢሜይል ሌሎቻችሁም መልእክቶቻችሁን ላኩ፣ እናስተናግዳለን። ያቀረባችሁትንም እናመሰግናለን። አሁን በኢሜይል ወደ ደረሱ እንሻገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኤርትራ ላይ የሰጡትን ማስጠንቀቂያ መሰል ንግግር አስመልክቶ ሳምሶን ረታ የተባሉ አድማጫችን እንዲህ ይላሉ ይሄ የኢህአደግ ቅድመና ድህረ ምርጫ የፖለቲካ ባህል ነው። ላለፉት ከ18 ዓመታት በላይ ለሆነ ጊዜ አንዳች ነገር ሊፈጠር በተቃረበ ቁጥር በእንዲህ አይነት ፈጠራዎች ጽዱ ያልሆነ የፖለቲካ ሜዳ ያዘጋጃሉ። አሁን የአሜሪካ ፕሬዚደንት እየመጡ ነው። የኤርትራን ፖለቲካ እንዴት እንደሚይዙት እየታዘብን ነው። የአሜሪካ መንግሥት ለህወሓት አንዳች የሚሠራ የቤት ሥራ ሊሰጠው ይመስለኛል። በዩናይትድ ስቴትስ ላይ ሁል ጊዜ ጥርጣሬ የሚፈጥርብኝ ጉዳይ ለምንድን ነው እነርሱ በኤርትራ ላይ ይህንን ያህል ያተኮሩት? አሜሪካ የምትፈልገውን ካገኘች በኋላ የሚቀጥለው ምን ይሆን? ይህ ትልቅ ጥያቄ ነው። ህወሓትም ጦርነት ለመጫር የሚደፍር አይመስለኝም። ምክንያቱም ህልውናቸውን ሊያስከፍለው ይችላልና ሲሉ ሳምሶን ረታ ሐሳባቸውን ደምድመዋል። ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ነው። ተሳተፉ። ከምሽቱ 3 ሰዓት ከ36 ደቂቃ ሆና አሁን አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ መደበኛ ስርጭት ነው እየሰማችሁ ያላችሁት። ኢትዮጵያውያን በአሜሪካ ይቀጥላል። የኢትዮጵያውያን ማህበረሰብ ድርጅቶች የሰሜን አሜሪካ የወል ቤት ይባላል። ባለፈው ሳምንት እዚህ ዋሽንግተን ዲሲ አካባቢ ሜሪላንድ ዩኒቨርሲቲ ሜዳ ላይ ከተካሄደው የኢትዮጵያውያን ሰላሳ ሁለተኛው የስፖርት በዓል ወቅት በቅ ያለ ቢያንስ ለእኛ ዝግጅት አዲስ ስብስብ ነው ይላል አዲሱ በመንደርደሪያው። በመሆኑም ባለፈው 15 ቀን የኢትዮጵያውያን በአሜሪካ ፕሮግራም ላይ አስተዋወቅ ነውና ቀሪው ውይይት ለዛሬ አደረ። ባለፈው ውይይታችን ይህ የሰሜን አሜሪካ የወል ቤት የተባለው ስብስብ ዋና ጸሐፊ የሆኑት ዶክተር ሚካኤል አጎናፍር በኳሱ ሳምንት በተለይ በእንደ አውሮፓውያን የሐምሌ ወር መጀመሪያ ቀን በመላው አሜሪካ የሚገኙ የኢትዮጵያውያን ህብረተሰብ ድርጅቶችና ማዕከሎችን አሰባስበን ስለ ወል ቤቱ ውይይት እና ገለጻ እናደርጋለን ብለው ነበርና አዲሱ አበበ ተሳካላችሁ ሆይ ስንቶች ውስጥ ተገኙላችሁ ከሚሉ ጥያቄዎች ተነስቶ ባለፈው ወደ አስቀረው ውይይት ያምራና የዛሬውን ያጠቃልላል። ዶክተር ሚካኤል ባለፈው ጁላይ አንድ እንደ አውሮፓውያን የዘመን አቆጣጠር ስለነበረው ስብሰባ በማውሳት ነው የሚጀምሩት። ከካናዳ ጨምሮ ከተለያዩ የአሜሪካን ግዛቶች የመጡ የኢትዮጵያን ማህበረሰብ ድርጅት ተጠሪዎች ጋር ሰፋ ያለ ውይይት አድርገናል። ሁለት ቀናት እንደታቀደው ተገቢውን የምክክር የልምድ ልውውጥና ተጨማሪ ወደፊት መደረግ ያለባቸውን ጉዳዮች ተመካክረን ተለያይተናል። ጁላይ ፎር ደግሞ የቀይ ምንጣፍ ምሽት በማካሄድ የዚህን አመት የሰሜን አሜሪካ የወል ቤት አመታዊ ጉባኤ በተሳካ ሁኔታ እንዳጠቃለልን ላሳውቅ እወዳለሁ። የወል ቤት የሚሉት ተቋቋመ ነው የምንለው ባለፈው ጁላይ አንድ ወይስ ደግሞ ስብሰባ ተካሄደ ብቻ ነው? እንግዲህ በየጉባኤው አላማ እንደተቀመጠው በመጀመሪያ ደረጃ ከየግዛቱ የሚመጡትን የኢትዮጵያን ማህበረሰብ ተጠሪዎች ለዚህ ለወል ቤቱ ምስረታ ተገቢ የሆነውን ምክክር ነው ያደረግ ነው። የወል ቤት ለምን ያስፈልጋል የሚል እንግዲህ ሀሳብ ውስጥ ትልቁ ውይይት እሱ ነበር። በዚህም አካባቢ ያሉ ታላላቅ የባህልና የማህበረሰብ ባለሙያዎች አስተያየታቸውን ሰንዝረዋል። አሁን ቀጣይ ዝግጅት ላይ እንገኛለን። የወልቤት ምስረታው የሁሉም ድርጅቶች ጥምረትንና በአንድ ቦታ ላይ ተመዝግበው ትስስር መፍጠራቸውን የምናረጋግጥበት ሂደት ስለሆነ ምናልባት ጅምር ላይ እንዳለን ይሰማናል። ዶክተር ማይክ አንዳንድ አስተያየት ሰምቻለሁ አለሁ በዚህ በእናንተ ስብስብ ዙሪያ እናንተ መጀመሪያ ተሰባስባችሁ ማህበራቱን ኑ ነው ያላችኋቸው እንጂ ከስር ጀምራችሁ እንዴት እናቋቁም እንዴት እንጀምረው በሚል በምክክር ሀሳቡ ጥሩ ነው ይላሉ ብዙዎቹ። ነገር ግን አጀማመሩ እንዲህ አይደለም። አሁን በማናውቀው ተጠርተን ለመሄድ አንችልም ያሉ ያልሄዱ እንዳሉ አውቃለሁ። አጀማመራችሁ ሂደቱ ትክክል አልነበረም ነው የምትባሉት። እና እስቲ ይሄን ያብራሩልኝ። ባለፈው እንደነገርኩ ዘጠኝ ወር ጀምሮ ዝግጅት ያስፈልገው ነበረ። እንዲህ አይነት የወል ቤት ለመመስረት የሚያስፈልገውን ምክክር፣ ውይይት በየወሩ ፐብሊኩን እና እነዚህን የተለያዩ ድርጅቶች እንጋብዝ ነበር እንዴት የወልቤት ሊመሰረት እንደሚገባ ውይይትና ካይን ነበር። በተለይ እዚህ በዲሲ አካባቢ ያሉት አራት ወይንም አምስት የሚሆኑ የማህበረሰብ ድርጅቶችን ቢሮቸው ድረስ ሄደን አንኳኩተን ጥያቄ አቅርበናል። ሁልጊዜ እዚህ ሀገር ድርጅት ቋም መጀመሪያ መመዝገብ አለበት። ያ ኢኒሺየት የሚያደርገው ክፍል በመስራችነት የሚያስመዘግቡ ሰዎች መኖር አለባቸው። የተለያየውን ነገር ለማድረግ ብን አዳራሽ እንኳን ለመከራየት ታክስ ኤግዘምት የሆነ ስታትስ እንዲኖርን፣ አንድም ሰው አምስትም ሰው መመዝገብ መቻል ነበረባቸው። አክቹዋሊ አሰራሩ ላይ ያለ ችግር አልመስለኝም። የግንዛቤና የፍላጎት ደረጃ የተለያየ ሊሆን ይችላል። ሀያ አንድ ስቴቶች እንገኛለን ብለው ማረጋገጫ ሰጥተውን ከነሰው ስም ዝርዝራቸው የሚገኙ ሰዎች ማን እንደሆኑ ሲያረጋግጡልን አንዳንዶች ያልተሳ- ያልተካፈሉ ሰዎች አሉ አላማችንን በመጠራጠር ሳይሆን ጥምረት መሄዱን የማያምኑ እኮ ድርጅቶች አሉ። እኔ እንኳ መጠየቅ የፈለግኩት አጀማመሩ ትክክል አይደለም የሚሏችሁ ሰዎች አሉ፣ ምን ይላሉ ለማለት ነው። ይሄ ከምኑ ምኑ ቀደመ እንደሚባል አይነት ሆነብን የሚሉ አሉ እና አጀማመራችሁ ምን ያህል መርምራችኋል ነው። ግን እርሶ ቀደም ሲል እንደጠቀሱልኝ፣ ካለፈው ጊዜ ጀምሮ በስልክም ቴሌኮንፈረንስ በማድረግ የተለያየ አድርጋችኋል። እናም እስቲ እዚህ ድርጅት ውስጥ ባለፈው ጁላይ ሁለት እዚሁ ኳስ ሜዳው ስብሰባ ላይ የተገኙትን ጎላ ጎላ ያሉ የኢትዮጵያ ኮሚኒቲ ማህበራት ከአብያተ ክርስቲያናትም እስቲ ይጥቀሱልኝ ዶክተር ማይክ ከዲሲ አካባቢ የተገኙ እንደ አጋጣሚ የሉም፣ ለምን እንደሆነ ባናውቅም፣ ይበልጡን ከካናዳ ከቶሮንቶ፣ ካልጋሪ፣ ቫንኮቨር ተገኝተዋል። ከአሜሪካ ካሉ ክፍለ ግዛት ከሲያትል፣ ከአትላንታ፣ ከዳላስ፣ ሚኒያፖሊስ እንግዲህ ደህና፣ አይ ምንም አይደለም። አስራ ስምንት የኮሚኒቲ ማህበረሰቦች ተገኝተዋል ከቤተ እምነቶች ስ ከቤተ እምነቶች አልተገኘም ለምን እነሱንም ጋብዘን እነሱንም ያጠቃልላል ስላሉኝ ነው ባለፈው ውይይት እነዚህኞቹ እምብዛም የተገለሉ አይሆኑም ነገር ግን ሁሉንም እስክናቀፍ ድረስ ከመስጊድ ጀምሮ እያንዳንዱ ክርስቲያን ድርጅቶቹን እስክናቀፍ ድረስ አንዱን ክፍል ጠርተን ሌላውን ማስቀረትም አልፈለግንም አይ ለኮሚኒቲ ሴንተሮች ስትልኩ ለማህበረሰብ ጽህፈት ቤት ስትልኩም ለአብያተ ክርስቲያናትም ለመስጊድ አባላትም መላክ ይቻል ነ እሱ ምንም አይደለም ወደፊት እንግዲህ ነገር ነው። ምንድ ነው መልካም ነው። ቀደም ባለ ውይይታችን ግን ሁሉም የኢትዮጵያውያን ማህበረሰብ ተቋማት ከሃይማኖቱም፣ ከማህበራዊ ድርጅቶችም የሚወከሉ ይካፈላሉ ተብሎ ነበር። ከኢትዮጵያውያን የህብረተሰብ ተቋማት ወይም ማዕከሎች ኮሚኒቲ ሴንተርስ ማለት ነው እንኳ ዶክተር ሚካኤል እንደገለጡት እዚህ ጉባኤያቸው በተካሄደበት በዲሲ ከሚገኙት ወደ አምስት ማዕከሎች አንዳቸውም አልተገኙም። ለምን እርግጥ ከ21 እንገኛለን ካሏቸው ማህበራት መካከል 18ቱ ተገኝተዋል ብለዋል። የካናዳውን ትተን ከዚህ ከዩናይትድ ስቴትስ ብቻ እንኳ ብናሰላ ከመቶ የማያንሱ የኢትዮጵያውያን ማህበረሰብ ማዕከሎች አሉ። አድማጮች ወደፊት ስለዚህ እነ ዶክተር ሚካኤል ስለጀመሩት ስብስብ አንድ ዝግጅት ለማቀርብ እንሞክራለን። ከአጀማመሩ አንስተን ለምን ብዙዎቹ በዚህ ጥሩ መልካም ጀምር መሆኑ በተነገረለት ስብስብ ላይ እንዳልተገኙ እንደምን ቢካሄድ ጥሩ ውጤት እንደሚያመጣ ጭምር እንወያለን። ባለፈው 15 ቀን ያቀረብኩትን ጥያቄ ላሰማና ውይይታችንን ላብቃ። የዚህ ሀላፊዎች ወይም ነገር የምታንቀሳቀሱ ሰዎች እነማን ናችሁ ኬት ኬት ተሰባሰባችሁ ምን ምን ልምድ አላችሁ ራሳችሁን እስቲ እንደው ትንሽ አስተዋውቆኝ ከእርስዎ ልጀምርና በራሴ በኩል እኔ የዚህ የኮንሶርቴሙ ኤግዜክቲቭ ኮሚቴ ጸሐፊ ነኝ ሰብሳቢነት ያሉት ወይዘሮ ወሰንልሽ ደበላ ይባላሉ የኢትዮጵያ የሴቶች ጉባኤ ውስጥ ንቁ የሚሳተፉ ሰው ናቸው ስንነሳ የተለያዩ ድርጅቶች ውስጥ ያሉ ንቁ ተሳታፊ ሰዎችን ነው ይዘን የተነሳ ነው በስራ አስፈጻሚ ደረጃ አስራ አምስት የሚደርሱ ሰዎች አሉ። የቦርድ መማክርት ደግሞ በበላይነት የሚያገለግሉ ሌላ አስራ ሁለት ሰዎች አሉ። አዲሱና እንግዶቹ እናመሰግናለን። አድማጮች ወደ ተከታዩ ቅንብር ነው የምናልፈው፣ ዲሞክራሲ በተግባር አዲስ የወጣ ጥናታዊ ፕሮጄ አፍሪካ ግጭቶችን ለመከላከል፣ ለመቆጣጠርና መፍትሄ ለማግኘት ባላት አቅም ላይ ያተኩራል። ይኸው ተቀማጭነቱን ካናዳ ያደረገውና የመልካም አስተዳደር መኖርን ጠቃሚነት የሚያበረታታው ዓለም አቀፍ ማዕከል በጦር መሳሪያ ስለሚካሄዱ ግጭቶች ስፋትና ለሥልጣን ስለሚደረጉ ትግሎች ምንነት የተሻለ ግንዛቤ ማግኘት ያስፈልጋል ይላል። የቪኦኤው ጆዲ ካፖ ተከታዩን ሪፖርት አጠናቅሯል። ሶሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራም ይዞታል። የመልካም አስተዳደርን መኖር ጠቃሚነት የሚያበረታታው ሲጂ በመባል የሚታወቀው ማዕከል ያወጣው ሪፖርት የአፍሪካ ግጭቶች ምርመራና ምላሹ ይላል ርዕሱ። ሪፖርቱ እንዴት የፖለቲካ ሁከት፣ ደካማ ተቋማት፣ ዘረኝነትና ሃይማኖት ለአጠቃላይ የአህጉሪቱ ሁከት አስተዋጽኦ እንደሚያበረክቱ ያትታል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞው የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር በሲጂ ዓለም አቀፍ የጸጥታና የፖለቲካ ፕሮግራም አጥኝ ናቸው። ጥናታችን በበጥባጩ ጽንፈኝነት ላይ ብቻ እያተኮረ አይደለም። ወንጀለኛ መረቦች የሚፈጥሯቸውን ግጭቶች ጨምሮ የሌሎች ሁከቶችን ተመሳሳይነት እንመረምራለን። በባህር ላይ ወንበዴዎችና ሰዎችን በሕገ ወጥ መንገድ ከሀገር አገር በሚያስተላልፉ ወንጀለኞች ሳቢያ የሚባባሱ ከቶችንም ጉዳይ እናያለን። የተለያዩ ቡድኖች ለስልጣን በሚያካሄዱት ውጊያ የሚፈጠረውን አመፅም እናያለን። በአሁኑ ወቅት ብሩንዲ ውስጥ የሚካሄደው ለምሳሌ በመሰረቱ ለስልጣን የሚደረግ ትግል ነው። በጥባጩን ጽንፈኝነት በተመለከተ ዩናይትድ ስቴትስ ፈረንሳይና ሌሎች ሀገሮች የአፍሪካን ሀገሮች በመርዳት ለስጋቱ ምላሽ ይሰጣሉ። ቸስተር ክሮከር ግን ስጋቱን ለማስወገድ ወታደራዊ አማራጩ ብቻ በቂ አይደለም። የችግሩ ምክንያት ከስር መሰረቱ መታወቅና መፍትሄም ከዚያ አኳያ ሊፈለግለት እንደሚገባ ይመክራሉ። አንዳንዶቹን ስናይ መንግስታቱ ደካማ የሆኑና በአገሪቱ የገጠር አካባቢዎች ለሚፈጠሩ ችግሮች መፍትሄ የመስጠት አቅም አይኖራቸውም። ይህንንም በናይጄሪያ እናያለን። እንደ ቦኮ ሀራም ባሉ እንቅስቃሴዎች ተስበው የሚገቡና የሚመለመሉ ሰዎች ሌላ አማራጭ ያጡ ናቸው። ስራ አጦች፣ ሌላ ነገር ሰርቶ መኖር ያልቻሉ ናቸው። መንግስት እነዚያን ሰዎች ችላ ብሏል። የአካባቢው አስተዳዳሪዎች ደግሞ ምን ሊያደርጓቸው እንደሚችሉ አያውቁም። የዚያን አይነቱን ክፍተት እንግዲህ ቦኮ ሀራም ይሞላል ማለት ነው። የቦኮ ሀራም ነውጠኞች ደግሞ ምልምሎችን እንዴት እንደሚያግባቡ ያውቁበታል ሲሉ ቸስተር ክሮከር ያብራራሉ። እኛ እንረዳችኋለን፣ የምትፈልጉትን ቁሳቁስ እናቀርብላችኋለን፣ ሥራ እንሰጣችኋለን፣ ጠመንጃም እናስታጥቃችኋለን፣ እነዚህን የመሳሰሉ ማባበያዎችን ይዘረዝሩላችኋል። እናም እንዳልኩት ክፍተት እንዳይኖር ሁልጊዜም ነቅተህ መጠበቅ አለብህ። ክፍተት ሲፈጠር አደገኛ ነው። በአጠቃላይ እንግዲህ መፍትሔው ወታደራዊ ብቻ አይደለም፣ ዋናው መልካም አስተዳደር ነውና። የሲጂ ሪፖርት የአፍሪካን ግጭቶች የሚገልጸው ብዙ የተለያዩና ውስብስብ ብሎ ነው። የመፍትሄ ጥረቶቹም ቅይጥ መሆናቸውን ያስረዳል። አሁንም ቸስተር ክሮከር። እሱማ በዋናነት ሥራው የአፍሪካና የአፍሪካ አገሮች ነው የሚሆነው የአፍሪካ መንግስታትና መሪዎቻቸው ለእነዚህ ጉዳዮች መፍትሄ መፈለግ አለባቸው። እኔ በዋናነት የማሰምርበት ነገር ይህ ነው። እኔ የትኛውም የውጭው ዓለም የአፍሪካን ችግሮች ይፈታል ብዬ አላስብም። ከአህጉሪቱ ሸሪኮቻችን ጋር በጋራ ሆነን ልንረዳዳና መፍትሄ ልንሻ ግን እንችላለን። በሁለቱም ማለት በተቋማትና በተናጠል ልናደርገው እንችላለን። ይህ ደግሞ እርጥባን መስጠት አይደለም፣ ወይም ጥገኛ መሆን አይደለም። ይሄ በጋራ በአፍሪካውያኑ ሀገሮችና በውጭ ባሉ የአፍሪካ ወዳጆች መካከል የሚደረግ ጥረት ነው። በጆርጅ ታውን ዩኒቨርስቲ የስትራቴጂ ጥናት መምህሩ ቸስተር ክሮከር አክለው ሲያስረዱ የቅርብ ትብብር መኖር ሁሉንም ወገን ይጠቅማል ብለዋል። ለዚህም አንድ እንደ ምሳሌ የጠቀሱት ቦኮ ሐራምን በጋራ ለመዋጋት የናይጄሪያ ጎረቤት ሀገሮች የሚሰጡትን ወታደራዊ ድጋፍ ነው። እነዚያ ሰይጣናዊ አመለካከት ያላቸው ቡድኖች በብዙ የአፍሪካ ሀገሮች ሲንሰራፉ ማየት አንፈልግም። ለምዕራቡ ዓለምም ቢሆን ጥሩ አይደለም። ለአውሮፓም እንዲሁ መጥፎ ነው። ለዩናይትድ ስቴትስ ወይም ለመካከለኛው ምስራቅ ደህንነት አይበጅም። ብዛት ያላቸው ሰዎች የህገ ወጥ አስተላላፊዎች ሰለባ በመሆን ሜዲትራንያን ባህር ውስጥ እየሰጠሙ ሲያልቁ ማየት አንሻም። ብዙ በጣም የምንጋፈጣቸው ችግሮች አሉ። የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፉ ማዕከል ያወጣው ሪፖርት በጥባጭ ጽንፈኝነትን በመዋጋቱ ረገድ ፖሊሲ ቀራጮችና ሲቪሉ ማኅበረሰብም መተባበር አለበት ይላል። ቸስተር ክሮከር ያብራሩታል። ማየት የምንሻው አስገዳጅ መሳሪያዎች ለገንቢ ጥሪዎች በሮቻቸውን መክፈት መቻላቸውን ነው። ያ ማለት ግን ብቻውን መፍትሄ ያመጣል ማለት አይደለም። የሰላም አስከባሪዎች የሚወስዷቸውን እርምጃዎች ከአደራዳሪዎች እርምጃዎች ጋር ማገናዘብ ይኖርብሃል። እነዚህን ሁለት እርምጃዎች በዚህ አካባቢ ከሚኖሩ ማኅበረሰቦች ጋር በመንደርና በከተማ ደረጃ ማስተዋወቅ ግድ ይላል። ለአብዛኞቹ የአፍሪካ ችግሮች የአካባቢው ሀገሮች ትብብር ወሳኝነት ይኖረዋል ሲሉም ክሮከር ያስረዳሉ። ዛሬ ከባዱ የአፍሪካ ችግር፣ በተለይ ጸጥታን በተመለከተ፣ ግዙፎቹ አገሮች መላ ግዛታቸውን መቆጣጠር አለመቻላቸው ነው። ለምሳሌ ኮንጎ ዲሞክራሲያዊ ሪፐብሊክን መውሰድ እንችላለን። በዚያች ሀገር የተፈጠረው ችግር ለጎረቤቶቿም ተርፏል፣ ወይም በሌሎች ሀገሮች የተከሰተው ኮንጎ ገብቷል። ወደ ሁለቱም አቅጣጫ ነው የነጐደው። ድንበር ዘለል ውጊያዎችም ተካሂደዋል። የሳህልን እንዲሁ ጋዳፊ ከሊቢያ ከተባረሩ በኋላ የተፈጠረውን የታጣቂዎች መበራከት ስናይ ችግሩ አካባቢያዊ እየሆነ መምጣቱን እንገነዘባለን። ሲጂ በሪፖርቱ መጨረሻ ግጭቶችን ለማስወገድ እንደ ተባበሩት መንግስታት ድርጅት ያሉ ከፍተኛ ተቋማት እንኳ የተሟላ መፍትሄ መስጠት አይቻላቸውም ይላል። ከብዙዎቹ ለተወሰኑት ችግሮች ብቻ ነው መፍትሄ ማግኘት የሚችለው ብሏል። የአፍሪካ ግጭቶች በሚል ርዕስ የቀረበው ይህ ሪፖርት በቡሩንዲ ለስልጣን የሚካሄደው ትግል እንዲያበቃ ሐሳብ ያቀርባል። ችግሩ በድርድር እንጂ ኃይልን በመጠቀም እንዲያበቃ የሚደረገው ሙከራ እንዲያቆም ይጠይቃል። ደካማ ተቋማትን አስመልክቶ ደግሞ የለጋሾች ትኩረት ተሳታፊዎችን በማስፋቱና በተባባሪ መንግስታት ላይ ሊሆን እንደሚገባ ጥሪ ያቀርባል። በዘርና ጎሳ ክፍፍል ጥያቄ ላይ የሲጂ ሪፖርት መንግስታዊ ያልሆኑ ድርጅቶችና ሌሎች ተቀናቃኞችን በማደራደር እና የህዝብ ለህዝብ ፕሮግራሞችን በማስተዋወቅ እንዲሁም ችግሮችን መፍታት የሚያስችሉ አውደ ጥናቶችን በማዘጋጀት ላይ ማትኮር እንደሚገባቸው ሀሳብ ያቀርባል። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም መልእክት አለን። የኦባማ ጉብኝት በኢትዮጵያ ለጥያቄው መልስ ጥያቄዎቻችሁን ላኩ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የፊታችን ነሐሴ 19ና 20 ኢትዮጵያን ሊጎበኙ ነው። በጉብኝታቸው ወቅት ከአገሪቱ መሪዎች ጋር ስለ ጋራ ጉዳዮች ይወያያሉ። ከአፍሪቃ ኅብረት መሪዎችም ጋር ይገናኛሉ። የኢትዮጵያ መንግሥት ተቃዋሚዎች ገዢው ኢህአዴግ ሰብአዊ መብቶችን ይረግጣል፣ ጋዜጠኞችን ያስራል፣ ተቀናቃይን ፓርቲዎችን ያፈናል፣ ምርጫ አጭበርብረዋል በማለት የፕሬዝዳንቱን ወደ ኢትዮጵያ መሄድ ይቃወማሉ። ዩናይትድ ስቴትስ ከኢትዮጵያ ጋር በአካባቢ ጸጥታ፣ በልማትና በንግድ የፖሊሲ ግንኙነት እንዳላት ይታወቃል። ከእነዚህ ጭብጦች አንጻር የፕሬዝደንቱን ጉዞ አስመልክቶ የሚተነትኑና መልስ የሚሰጡ ምሁራንን ለጥያቄው መልስ ዝግጅት ጋብዘናል። ጥያቄዎቻችሁንም በ2022059942 በውስጥ መስመር 14 እንዲሁም በኢሜይል ሆርን አት ቪኦ ኒውስ ዳትካም ብላችሁ አሁኑ ነው አድርሱን። 2022059942 የውስጥ መስመር 14፣ ኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዳትኮም ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዓለም ዙሪያ ስላለው የሰብአዊ መብት መከበር ዲፕሎማቶቻችን ያዘጋጁትን ሪፖርት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በየዓመቱ ለኮንግረስ ይልከዋል። ዲፕሎማቶቹ በመላው ዓለም የሚገኙ መንግስታት የሰብአዊ መብት አያያዛቸው እንደምን እንደሆነ ገምግመው ሲያበቁ ነው የሚልኩትና አገራችን የውጭ ፖሊሲዋን ለማስተካከልም ትጠቀምበታለች። ሪፖርቱ በተጨማሪም ለሰብአዊ መብት የሚታገሉ ወገኖች ያለባቸውን እክባና እመቃ ያመለክታል። ከእነዚህ የሰብአዊ መብት ተሟጋቾች ጋርም ጥቆማችንን እና ትግላችንን እናሳይበታለን። ያለፈው የአውሮፓውያኑ 2014 ዓ ም እንደ አይሲል ቦኮ ሃራም እና አልሻባብ የመሳሰሉ ሽብርተኞች እጅግ በርካታ ለሆኑ ህዝቦች ስቃይና ወከባ ያደረሱበት ዓመት ተብሎ ሊጠቀስ ይችላል። እዚህ የሽብርተኞች ሰለባዎች ደግሞ በሃይማኖታቸውና በአስተሳሰባቸው ምክንያት ነው ለስቃይ የተደረጉት። ይህ በእንዲህ እንዳለ እንደ ቻይና፣ ግብፅ፣ ኤርትራ ኢራን፣ ሩሲያ፣ ሳውዲ አረቢያ እና በሌሎችም አገሮች ያሉ መንግስታት ዛሬም ድረስ ጋዜጠኞችንና የድረገጽ ጸሐፊዎችን ከማፈን ከማሰርና ከማዋከብ አልተቆጠቡም። እንዳለፉት ዓመታት ሁሉ የሶማሊያ ሰብአዊ መብት አያያዝ ዩናይትድ ስቴትስን እንዳሳሰባት ነው። ሰላማዊው ሲቪል ህዝብ ግድያን ጨምሮ ከግጭቶች ጋር በተያያዘ ወከባ እንደተሰቃየ አለ። በጎ አድራጊ ድርጅቶች የሚለግሱት እርዳታ በተለይም በነውጠኛው ቡድን አልሻባብ ይወረሳል ይዘረፋል የተባበሩት መንግስታት ድርጅት እንደመዘገበው ከሆነ 1 ሚሊዮን 133 ሺህ ሶማሌዎች እዚያው አገራቸው ውስጥ ተፈናቃዮች ሆነዋል ከአንድ ሚሊዮን በላይ የሚሆኑት ደግሞ ወደ ሌሎች አገሮች ተሰደዋል በነገድ የተሰባሰቡ ሚሊሻዎችና አልሻባብ በመላ አገሪቱ ይሁነኝ ብለው የሚያካሄዱት ግድያ አፈና፣ አስገድዶ መድፈር፣ የሲቪል ነጻነት አፈና፣ ህጻናትን ለውትድርና መመልመልና ሌሎችንም የመብት ጥሰቶች እየተካሄዱ ናቸው። አንዳንድ የአፍሪቃ ህብረት የሰላም አስከባሪ ወታደሮችም አስገድዶ መድፈርን ጨምሮ ወሲባዊ ጥቃቶችንና ዝርፊያዎችን ፈጽመዋል። በሴቶች ላይም መጠነ ሰፊ የመብት ጥሰቶች ተካሂደዋል። ግርዛትና የግዳጅ ወሲብ ጥቂቶቹ ናቸው። ጤንነት ጎጂ በሆኑ እስር ቤቶች ማቆየትና የጅምላ ክስ ሌላው አይነት ወከባ ነው። ዩናይትድ ስቴትስ ውስጥ ይህን መሰል የመብት ጥሰት በቸልታ የሚታለፍ አይደለም። እኛም ራሳችን በነዚህ መሰል ጉዞ በማለፋችን በሌላው ዓለም ያለው ይህን ሁኔታ በጥንቃቄ እንደምንመረምረው ግልጽ መሆን አለበት። የሰብአዊ መብት መከበርን በተመለከተ በማንኛውም አገር ቢሆን ሁኔታው የመሻሻል ዕድል እንዳለውም እንገነዘባለን። ለዓለም አቀፍ የሰብአዊ መብት ከበሬታ ወደፊት ለመጓዝ የሚያስችል ወዳጅነት መጠናከርና ማንኛውም ሰው፣ ሕፃናት፣ ሴቶች በእምነታቸው እንዲኖሩ ለማድረግ ጥረታችን ይቀጥላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከዚህ ቀጥሎ የሰዓቱን የምሽቱን ማጠቃለያ ዜና አሉላ ያሰማናል። በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን ዘጠኝ አምደኞች ጸሐፊዎች መካከል ሶስቱ መፈታታቸውን የአሜሪካ ድምፅ ራዲዮ ከምንጮቹ አረጋገጠ። የፋና ራዲዮ በበኩሉ የተፈቱ ጋዜጠኞችና የጦማር ጸሐፊዎች አምስት መሆናቸውን ዘገበ። በሽብር ወንጀል ተከሰው ከአንድ ዓመት ከሁለት ወር በእስር ያሳለፉት ጋዜጠኞች ተስፋለም ወልደየስና አስማማው ኃይለጊዮርጊስ እንዲሁም የዞን ዘጠኝ ጦማር ጸሐፊና የህግ መምህር ዘላለም ክብረት ዛሬ ማምሻውን ከእስር ተፈተዋል። ከጦማር ጸሐፊዎቹ፣ ጋዜጠኞቹ ስምንቱን የሚወክሉት ጠበቃ አቶ አምሃ መኮንን ለአሜሪካ ድምፅ ራዲዮ በተለይ እንደገለጹት ሁለቱ ሴቶች ማለትም ኤዶን ካሳይና ማህሌት ፋንታሁን ከእስር ቤት ማምሻውን አልተለቀቁም። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ከፕሬዚዳንት ሳልቫኪር መንግስት ህጋዊነቱ አክትሟል ሲሉ ተናገሩ። ይሁን እንጂ ግጭቱ እንዲያከትም በቀጠለው ሰላም ድርድር ለመሳተፍ አሁንም ቢሆን ፈቃደኛ ነኝ ሲሉ የቀድሞ ምክትል ፕሬዚዳንት ማቻር መናገራቸውን አክላ ሊኒር ያጠናቀራቸው ዘገባ አመልክቷል። በእዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ አውላለው ስትል ጎረቤቶቿን ለሶስት ዓመት የእዳ መክፈያ የሚውል ብድር ጠየቀች። አድማጮች ማጠቃለያ ወሬዎቹ እነኙ ነበሩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሺያኑ ከርቲስ ባይነም በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በምሽቱ ዋና ዘጋጅት ዝታበላቸውና በሌሎች ባልደረቦቻችን ስም የምንሰናበተው አስተናገድናችኋል አከበደና፣ እኔም ሰሎሞን አባተነን፣ አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። እስከዚያው ታዲያ በዚህ ሙዚቃ ነው የምንተዋችሁ። ሚኪያስ ንጉሴና ማርታ ጌታቸው አካል